የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ዘጠነኛ ጉባኤ የገዢውን ፓርቲ አጠቃላይ ክንዋኔዎችና ባለፉት ዘጠኝ ዓመታት የተመዘገበውን የኢኮኖሚ እድገት በሚመለከት ደስታውን በመግለጽ ተጠናቋል። ዝርዝሩን ዜና ሰሎሞን አባተ ያቀርባል። ታላቁ መሪ እየተባሉ የተወደሱት መለስ ዜናዊ ካረፉ በኋላ ኢህአዴግ ያደረገውን የአመራር ለውጥ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ሊቀመንበሩ አድርጎ በመምረጥ አጠናቋል። ይህ የግንባሩ ጉባኤ ከናወናቸው ሌሎች ተግባራት መካከል አዳዲስ ሰዎችን ወደ አመራሩ ማምጣትን ያካተተም እንደነበረ ታይቷል። የውሳኔ ሰጭነት ቦታዎቻቸውን ከለቀቁት መካከል ስሞቻቸው ገነው የሚታወቁ የግንባሩ ቁልፍ አካል ነው የሚባለው የህወሀት ነባር ሰዎች ይገኙባቸዋል። ከእነዚህም መካከል የሥራ አስፈጻሚ ኮሚቴው አባላት የነበሩት ጸጋይ በርሄና አባዲ ዘሞ እንዲሁም የማዕከላዊ ኮሚቴው አባላት የነበሩት ስዩም መስፍን፣ አርከበ እቁባይ፣ ብርሃነ ገብረ ክርስቶስና ዘርአይ አስገዶም ይገኙባቸዋል። በሌላ በኩል ደግሞ ት የፓርቲው መሪ ለአቶ መለስ ዜናዊ የተዘጋጀው ዝክረ ውዳሴ ብዙ የጉባኤው ልኡካንን አለማስደሰቱን ፎርቹን የሚባለው የንግድና የምጣኔ ሀብት ርዕሰ ጉዳዮች ጋዜጣ ጽፏል። ዝክረ ውዳሴው ቀደም ሲል መቀሌ ላይ በተካሄደው የህውሃት ጉባኤ ላይ የቀረበ ሲሆን በባህር ዳሩ የኢህአደግ ጉባኤ ፍጻሜ ላይም ትናንት በድጋሚ ተሰምቷል። ደስተኛ አይደሉም ከተባሉት መካከል የአቶ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን አንዷ ሲሆኑ ዝክረ ውዳሴው ከአቶ መለስ የህይወት ጉዞ ብዙ ቁም ነገሮችን የዘለለና ያልተሟላ ነው ሲሉ መደመጣቸው ተነግሯል። በቃሉ ውስጥ አልተጠቀሱም ብለው ወይዘሮ አዜብ ቅሬታቸውን ከገለጹባቸው ስራዎች መካከል አቶ መለስ የድርጅታቸው ልሳን የነበረው አዲስ ራእይ ዋና አዘጋጅ የነበሩ መሆኑ አለመታወሱ እንደሚገኝበት ታውቋል። የዝክረመወድሱ ቃል የተነበበው በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ነው። በኢህአደግ ጉባኤ ላይ ከተስተዋሉ ሌሎች ጉልህ ጉዳዮች መካከል የሌሎች ሀገሮች በርካታ የሶሻሊስትና የኮሚኒስት ፓርቲዎች ልዑካን በታዛቢ እንግድነት መገኘታቸው ይጠቀሳል። ስፋት ያለውና ከፍተኛ ቦታ የተሰጠው የልዑካን ቡድን የቻይና ኮሚኒስት ፓርቲ መሆኑም ተዘግቧል። የቻይና ኮሚኒስት ፓርቲ በኢህአደግ ዘንድ እንደ አርአያ እንደሚታይ ይታወቃል።